ዶክተር ነጋ ወርቁ በማርሻል ዩኒቨርሲቲ የድህረ ምረቃ ፕሮፌሰርና የዶክተር ነጋ የትምህርት ማዕከል መስራች፣ በቅድሚያ ለኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ክፍል እንግዳ ሆነው ስለቀረቡ እናመሰግናለን። እኔም ለኤስቢኤስ ቃለ ምልልስ እጅግ በጣም አመሰግናለሁ እንደሚታወቀው በአለማችን ላይ ከፍተኛ ሙአለ ነዋይ ከሚፈስባቸው መስኮች መካከል አንዱ የትምህርት መስክ ነው ውጤታማ ተማሪዎችንም ለማፍራት ተጨማሪ ድጋፍን ለተማሪዎች ማድረግ ግድ እየሆነ የመጣበት ጊዜም ላይ እንገኛለን ከመደበኛው የማስተማር ሙያው ባሻገር ተጨማሪ ትምህርትን የሚሰጥ ተቋምን መስርተው ለመስራት የወሰኑበት ምክንያት ምንድን ነው አመሰግናለሁ እኔን እኔን ያደረገኝ ትምህርት ነው ብዬ በጣም አምናለሁኝ በልጅነቴ ጅጅጋ በተባለ ከተማ ነው የተወለድኩት ግን ያደግኩት አዲስ አበባ ነው አዲስ አበባ ያሳደገኝ ደግሞ ወንድሜ ነው ሰበብ የሄድኩበት ጊዜ ማንበብና ሂሳብ የመስራት ክሎቴ እጅግ በጣም ዝቅተኛ ስለነበረ በወንድሜ ተጨማሪ እርዳታ ነው ከሌሎች ተማሪዎች ጋር ተፎካካሪ እንድሆን ያደረገኝ ያ በህይወቴ ውስጥ ትልቅ የሆነ አንድምታ ያለው ትምህርት ወሳኝ እንደሆነም ሰው አንድ ነገር ውስጥ የሚገባው ወይም መግባት አለበት ብዬ የማምነው የሚያውቀው ነገር ሲሆን ነው። ብዙ ነገሮች አላውቅም። አንድ ነገር አውቃለሁ ብዬ የማስበው ነገር ግን ቢኖር ትምህርት ነው። ለምን ቢባል ለአርባ አመት በትምህርት አለም ውስጥ ነበርኩኝ። በተለያዩ ዩኒቨርሲቲዎች በተማሪነት አምስት የትምህርት ዲግሪዎችን ወስጃለሁ። በማገልገልም አርባ አመት ያህል አገልግያለሁ። ስለዚህ የማውቀው ነገር ውስጥ ገብቼ የሚያውቁትን ውበሎችን የሚያውቁትን ደግሞ የበለጠ እንዳያውቁ የሚያደርግ አንድ የትምህርት ስርዓት መመሰረት አለብኝ የሚል እምነት ስላለኝ እዚሁ ትምህርት ላይ ጉልበቴን ጊዜን ና አቅሜን ለማጥፋት ወስኛለሁ። ዶክተር ነጋ፣ እንደሚታወቀው እርስዎ በአሜሪካን አገር በማርሻል ዩኒቨርሲቲ የድህረ ምረቃ ትምህርት ቤት ውስጥ ፕሮፌሰር ሆነው ያገለግላሉ። ከዚህ በተጨማሪም ደግሞ አሜሪካን ሀገር ለሚገኘው ህብረተሰብ ተጨማሪ ትምህርት ለሚያስፈልጋቸው ልጆች በተለይ ደግሞ ዶክተር ነጋ የትምህርት ማዕከል በሚል ያንን ማዕከል መስርተው እያገለገሉ ይገኛሉ። እንደዚህ አይነት ተጨማሪ የትምህርት ማዕከላት በዓለም ዙሪያ አሁን በጣም የተለመዱ ናቸው። ቲቶሪንግ በመባል የሚታወቁት ማለት ነው። እዚህም አውስትራሊያ በርካታ ወላጆች ልጆቻቸውን በእንደዚህ አይነት ትምህርት ሰጪ ቦታዎች ይልካሉ። በሌላው በኩል ደግሞ እንደዚህ አይነት ተጨማሪ ትምህርቶች ልጆችን ጭንቀት እንዲኖርባቸው ያደርጋል የሚሉ የህብረተሰብ ክፍሎች አሉ። በተለይ ደግሞ ልጆች ስድስት ሰዓት በአማካኝ የሚቆዩት ትምህርት ቤት ውስጥ ነው። ከዛ ሲመጡ ደግሞ በትምህርት ቤቱ የሚሰጥ የቤት ስራ አለ። ይሄንን ከሰሩ በኋላ ደግሞ እንደገና ተጨማሪ እርዳታ ቦታ ይሄዳሉና ይሄ ብዙ ጊዜ ልጆችን ያስጨንቃል የሚል እይታ አለ። ሌሎች ደግሞ ልጆች ተጨማሪ ትምህርትን ካላገኙ ተወዳዳሪና ተፎካካሪ መሆን አይችሉም አሁን ባለው የትምህርት ሂደት የሚል ነገር አለና እርስዎ በሁለቱም በኩል ስላሉ እስቲ እነዚህን ሁለት ሀሳቦች እንዴት ያዋቸዋል? ከልምዶ ሁለቱም ሀሳቦች የሚጠቁሙት መሰረታዊ ሀሳቦች አሉ። ተጨማሪ እርዳታ አስፈላጊነቱ ይሄ ነው አይባልም ተጨማሪ ዛታ በትምህርት ደረጃ ዝቅተኛ ለሆኑ ተማሪዎች ብቻ ሳይሆን በትምህርት ደረጃም ከፍተኛ ቦታ ላይ ለሆኑትም ይሆናል እንዳው ለምሳሌ አውስትራሊያ ውስጥ ከኢትዮጵያም ይሁን ከሌላው ዓለም ወደ አውስትራሊያ የሚሄዱ ሀኪሞች አሉ ከአንድ እስከ ሶስት ወር የሚፈጅ የእንግሊዝኛ ትምህርት ወይም ሪሚዲሽን ይሰጣቸዋል ይህ በተቻለ መጠን ቋንቋቸውን ከሌሎቹ ጋር ለማስተካከል እንዲደረግ ሆኖ ነው። ለምሳሌ በሊድስ ዩኒቨርሲቲ ካየን፣ ሊድስ ዩኒቨርሲቲ የሚገቡ ተማሪዎች የኖት አያያዝ፣ የጥናትና የመዝናኛ ፕሮግራምን በቀደም የመያዝ በአጠቃላይ ስተዲ ስኪል የሚሉትን ወይም ስለ መማር መማርን ገና ትምህርት ቤት ከመግባታቸው በፊት እንዲያውቁ ለተማሪዎች ስልጠና ይሰጣል። ተጨማሪ የትምህርት እርዳታ አስፈላጊነት በከፍተኛ ደረጃ ላሉ ምሁራንም፣ በትምህርት ቤት ደረጃ ላሉ ተማሪዎች ይሆናል። ለምሳሌ በትምህርት ቤት ደረጃ ካየነው እንደ ጣልቃ ገብነትና ወይም ደግሞ ኢንተርቬንሽን የሚባለው እና ኢንሪችመንት ወይም ማዳበር የሚባለው ሁለት ጥግ የያዙ ስልቶችን አቀነባብሮ የሚይዛ አንድ ጽንሰ ሐሳብ አለ። ያ ጽንሰ ሐሳብ ትራኪንግ ይባላል። ለምሳሌ አሜሪካ ውስጥ ትምህርት ቤት ተማሪዎች በገቡ በአስረኛው ቀን አካባቢ የሚሰጥ የፕሌስመንት ፈተና አለ። ያንን ፈተና ከወሰዱ በኋላ ተማሪዎች በሶስት ይከፈላሉ። በከፍተኛ ደረጃ ያሉ፣ በመካከለኛ ደረጃ ያሉ፣ በዝቅተኛ ደረጃ ያሉ ተማሪዎች ተብለው ማለት ነው። እነዚህ ተማሪዎች ለምሳሌ የኪንደርጋርትን ተማሪዎች ከሆኑና አስራ ስድስት ተማሪዎች እዛ ክፍል ውስጥ ካሉ እንግሊዘኛና ሂሳብ በሚማሩበት ጊዜ አንድ ክፍል ውስጥ ሆነው አይማሩም። ጎበዞቹ ጎበዝ ክፍል ይሄዳሉ፣ መካከለኞቹ እዛው ይቀራሉ፣ አነስተኛ ችሎታ አላቸው የሚባሉት ደግሞ ወጥተው ሌላ አነስተኛ ችሎታ አላቸው ከሚባሉት ጋር ተቀላቅለው ትምህርት ይሰጣቸዋል። በነገራችን ላይ ይህንን የሚደግፉና የሚቃወሙ ቡድኖች አሉ። የሚደግፉ ሰዎች ሀሳባቸውን ሲሰነዝሩ ምንድን ነው የሚሉት? አዋቂ የሆኑ ልጆች በማይችሉ ልጆች መጎተት የለባቸውም። ወደኋላ የቀሩትን ልጆች በነዛ ጊዜያቸው መነጠቅ የለበትም። ለነሱም ጊዜ የተሰጥቷቸው ወደ ላይ ከፍ እንዲሉ በተለያዩ በችሎታ መደባም መወሰን አለበት ይላሉ። ተቃዋሚዎቹም አሉ ይህንን ሀሳብ ይህንን የሚቃወሙት ሰዎች ደግሞ የሚሉት ምንድን ነው? ይሄ የሀብታም ልጅ ሀብታም፣ የድሃ ልጅ ድሃ እንዲሆን ነው የሚል አይነት አመለካከት ያሳያሉ። ይህንን ሁኔታ የዛሬ ሀያ አመት ወደፊት ሄደን ብንመለከተው እላይ ያሉት በምህንድስና፣ በሕክምና፣ በኮምፒውተር ሳይንስ ሊሂቃን ሆነው ሲገኙ እታች ያሉት ደግሞ ፋብሪካ ውስጥ የሚሰሩ ሆነው ነው የሚቀሩት። ስለዚህ እንዲህ አይነት አመዳደብ ጠቃሚነት የለውም የሚል ተቃውሞ ያደርጋሉ። እኛ ግን መንቃት የሚገባን ምንድን ነው በተለይ አዲስ ቤተሰብ መስራቾችና ልጆች ያለን ይህ ሁኔታ እንዳለ ማወቅና ለዚህ ሁኔታ ልጆቻችንን ማዘጋጀት ነው። በእርግጥ በጥያቄው ላይ እንደተገለጸው እንደ ሄሊኮፕተር ፓረንት የሚባላሉ አንዳንድ ቤተሰቦች ልጆቻቸውን በጣም ቅጥባጣ መልኩ በመቆጣጠር ሁሉም ነገር እንዲያደርጉና ልጆቹ ከሚችሉት አቅም በላይ የሚገፉ አሉ። ትምህርት በኃይል አይሆንም። ትምህርት በልጅ ፈቃደኝነት ላይ ነው የሚሆነው። ትምህርት ደግሞ በመሀል የሚጀመር ሳይሆን ከታች የሚገነባ ነው። ስለዚህ ቤተሰብና ልጆች ገና በትንሽነታቸው ቤተሰባዊ ውል ውስጥ ይገባሉ፣ ኮንትራት ውስጥ ይገባሉ። ቤተሰብ እንደ ቤተሰብነቱ፣ ልጅም እንደ ልጅነቱ ያንን ውላቸውን እየተስማሙ ከሄዱ እስከ መጨረሻው ድረስ የተሳካ ውጤት ሊያመጡ ይችላሉ። ግን ያው ውል ከሌለ በመሀል የሚመጣ ነገር ሊኖር አይችልም። ወይም በመሀል የሚመጣው የሚያመጣው አንድምታ የተወሰነ ነው የሚሆነው። ለምሳሌ አንዳንድ ቤተሰብ ውስጥ የምናየው ነገር ምንድን ነው? ሁለት ልጅ ቢኖረኝ እሷ ጎበዝ ነች፣ እሱ ሰነፍ ነው አይነት የልጆችን ስሜት ሊጎዳ የሚችሉ ነገሮች መናገሩ ልጆቹ እንደዚህ አይነት ነገሮች ልጆችን የሚፈልጉትን ያህል ውጤት ለማሳየት እንዳይችሉ ያደርጋቸዋል። ቁጥጥርና ኮንትሮል ማረግና ዲስፕሊን ማድረግ የተለያዩ ነገሮች ናት። ልጆችን ኮንትሮል ማድረግ ነፃነት ማሳጣት ነው። ልጆችን ዲስፕሊን ማድረግ ግን ግዴታ ነው። ስነ ስርዓት አስይዞ ቤተሰብና ልጅ ባለው ቤተሰባዊ ውል የትምህርት ሁኔታቸውን በስነ ስርዓት ተማሪ ስለሆኑ ትምህርት ኃላፊነት ስለሆነ ኃላፊነታቸውን የሚወጡበትን መንገድ በትክክል እንዲሰሩ ማስደረግ ይቻላል። ስለዚህ ሁለቱ የሚቃረኑ ሀሳቦች ናቸው። ነገር ግን ከእያንዳንዱም ላይ የምንወስደው ጠቃሚ ሀሳብ አለ ብያምና ተማሪዎች ብዙ ጊዜ በትምህርት ቤት ውስጥ ውጤታቸው ዝቅ የሚልበት ሁኔታ አለ እና ለምንድን ነው ውጤታማ የማይሆኑት? ትምህርት ጊዜያቸውን አሳልፈው መተው ግን ውጤታቸው ዝቅ የሚልበት ጊዜ አለ በአብዛኛው እና ምክንያቱ ምንድን ነው? የትምህርት ውጤታማነት በተለያዩ ምክንያቶች ሊገለጽ ይችላል። ከእነዚህ አንዱ ለምሳሌ የተማሪና የአስተማሪ ብዛት ምጽጽር ወይም ሬሽዮ የሚባለውን ብናይ አንዳንድ ቦታ እናንተ ባላችሁበት ሀገር አንድ ለአስራ አራት አካባቢ ነው። አሜሪካ አንድ ለአስራ ስድስት አካባቢ ነው። እንደ እኛ ሀገር አካባቢ አንድ ለሀምሳ አንድ ለሰላሳ አይነት ነው። እና የአስተማሪ እና የተማሪ ብዛት ምጽጽር አንድምታ አለው። አስተማሪው ደግሞ ብናይ፣ አስተማሪ በጣም ወሳኝ የሆነ ሚና የሚጫወት ነው በትምህርት ዓለም ውስጥ የአስተማሪው ስልጠና ምን አይነት ነው? ምን አይነት ስልጠና ላይ ያላቸው የሰለጠኑት፣ አለም ጥሩ ስልጠና ያላቸው አስተማሪዎች አላቸው። እስከ ማስተርስ ዲግሪ በአንደኛ ደረጃ ትምህርት ማስተማር ላይ የሚገኙ ሰዎች አላቸው አሉ። ተከታታይ ስልጠና የሚያገኙ አስተማሪዎች አሉ። አንዳንዶቹ ደግሞ ይህን በሰለጠናው አለም ቢሆን ሁለት ሳምንት አስተምረው ስራውን ይለቃሉ ስለማይወዱት እና እንደዚህ አይነት ሁኔታ ባለበት ቦታ የተማሪዎች ውጤታማነት አጠያያቂ ነው። ሌላው ደግሞ የፈንዲንግ ጉዳይ ነው። ለምሳሌ የገንዘብ አቅም አንዳንድ ቦታዎች ለምሳሌ አሜሪካን ለመጥቀስ ያህል ከተማ አካባቢ የሚገኙት እና ወጣ ብለው የሚገኙት አካባቢዎች የተለያየ የገንዘብ አቅም ነው ያላቸው እና የገንዘብ አቅም ደግሞ የትምህርት ቤቱን አይነት ይወስነዋል። አንድ ሰው ስለ ቤት ዋጋ ቤት የሚሸጥ ሰው ስለ ቤቱ አይደለም የሚያስተዋውቀው፣ ስለ ትምህርት ቤቱ ነው። እንዲህ አይነት ትምህርት ቤት ያለበት ቤት ነው እና ግዙ ነው ብሎ ማስታወቂያ የሚያወጣው። እና ብዙ የማይነገረው ደግሞ ስለማይታወቅም ሊሆን ይችላል፣ ስለ ድብቁ ስርዓተ ትምህርት ነው። ይሄ ድብቁ ስርዓተ ትምህርት ወይም ዘሂድን ከሪክለም የሚባለው ለልጆች ሳይነገራቸው ግን የሚያውቁት ነው። ለምሳሌ አንድ ጥቁር ተማሪ ወደ ትምህርት ቤት ሲሄድ ዳይሬክተሩን ያየዋል፣ ከዛ ምክትሉን ያያል፣ ከዛ አስተማሪ ያያል። እነዚህ በሙሉ እሱን የማይመስሉ ሰዎች ናቸው። ብዙዎቹ ምንጮቹ በተለይ በምዕራቡ ዓለም ያሉት ሰዎች የሚያጋጥማቸው ከአፍሪካ የመጣ ነውን አይነት ሰዎች የሚያጋጥመን ወይም ልጆቻችን የሚያጋጥማቸው ከነሱ የተለዩ አይነት ሰዎች ነው የሚያዩት። ግን ወደ ምግብ ቤት አካባቢ ሲሄዱ ደግሞ ምግብ ቤት የሚያጸዱት፣ ምግብ ቤት ምግብ የሚሰሩት ግን እነሱ የሚመስሉ ሰዎች ናቸው። ስለዚህ ይህ ስነ ልቦናዊ ችግር ልጆቹ ላይ ሳያስቡት ጭንቅላታቸው ውስጥ ይመጣል። አንድ ሰው ሮል ሞዴል ይፈልጋል። አሁን እኛ ለልጆቻችን ማድረግ ከሚገባን ነገሮች ዋናው ምንድን ነው? ሮል ሞዴሎች ወይም ደግሞ በተምሳሌነት ሊቆሙ የሚችሉ ሰዎችን ማፍራት መቻል አለብን። ባንክ ሲሄድ እኛ የሚመስሉ ሰዎች ካየው እኔ እንደዚያ መሆን ይችላለሁ እላል። ለምሳሌ እኛ ሀገር ውስጥ ጥሩ አትሌቶች የምናገኝ ለምንድን ነው? ምክንያቱም ጥሩ አትሌቶች አሉን። ስለዚህ ሌላው እነሱን እያዩ እነሱ የመሆን ጥረት ያሳያል። በትምህርቱም ዓለም በቢዝነሱም ዓለም በሌላውም ውጪ በሚገኘው የኑሮ ዘይቤ ውስጥ የእኛ ሰዎች የሚሳተፉ ከሆነ ልጆቻችንም እኛን እያዩ ሊሄዱ ይችላሉ። ነገር ግን እኛን የሚመስሉ ሰዎች ዝቅተኛ በሆኑ የስራ ቦታ ላይ ካሉ የራሱ ልጆች ላይ ስነልቡናዊ ጭነት ያመጣል። ሌላውና ዋናው ደግሞ የምንጠብቀው ነገር ነው፣ ኤክስፔክቴሽንስ የሚባለው ነው። ለምሳሌ አንዳንድ ቤተሰብ ከልጆቹ ትልቅ ነገር ይጠብቃል። በደንብ ካዘጋጃቸው የሚፈልገውን ትልቅ ነገር የማግኘት እድሉ ከፍተኛ ነው። ግን በምዕራብ አለም የምናየው ምንድን ነው? ከድሀው ቤተሰብ የሚመጣው ከዚህ ከማይግራንቱ የሚመጣው ልጅ ከእነሱ የሚጠበቀው ነገር ትንሽ ነው። ለምንድን ነው በቃ እችን ያርካወቁ በገና? ምክንያቱም እነዚህ ሰዎች ፋብሪካ ሄደው እንዲሰሩ ይፈለጋሉ። ጉልበታቸው በትንሽ ተሽጦ ጉልበታቸው የሚገኝበት መንገድ ስለሚፈለግ በትምህርቱ ብዙም ባይገፉ ብዙም ጭንቀት አይኖሩ። እኛ ግን ይሄንን ከልጆቻችን የምንጠብቀው ነገር ከፍ ብሎ እኛም ደግሞ ለልጆቻችን ገና በልጅነታቸው ተዘጋጅተው መሰናክል የሚያልፉበትንና የሚጠበቅባቸውን ነገር የሚያገኙበትን ነገር የማመቻቸት ኃላፊነት ይኖርብናል። ስለዚህ የትምህርት ውጤታማነት በአንድ ነገር ብቻ አይደለም። ሌላው በተለይ ደግሞ በመጤ የማህበረሰብ ክፍሎች ውስጥ በትጋት የሚታየው ነገር ምንድን ነው? ልጆችን ተጨማሪ ትምህርትን ገና ከጨቅላ እድሜያቸው ጀምሮ በመስጠት ጠንካራ እንዲሆኑ አድርጎ መሰረታቸውን መስራት ነው። ከፍተኛ የሚባለውን በህክምና ውስጥ፣ በምህንድስና ውስጥ፣ በኮምፒውተር ኢንጂነሪንግ ውስጥ እንዲያልፉላቸው ብዙ ይጥራሉ። ውጤት የሚያሳዩ ብዙ ቤተሰቦች አሉ። ና እርስዎ ከልምዶ በዚህ ተጨማሪ ትምህርትን ባገኙ ና ባላገኙ ተማሪዎች መካከል ያለውን ተጨባጭ ልዩነት እንዴት ያውታል? ከአርባ አመት በላይ በትምህርት ዘርፍ ቆይተዋልና በዚህ ጊዜ ውስጥ ብዙ ተማሪዎች አልፈዋል። በርሶ ህይወት ውስጥ ይህንን እንዴት ያውታል? ልዩነቱን ለእኔ ይሄ ልዩነት በጣም ግልጽ ነው። ምክንያቱም እኔ ራሴ በዛ ውስጥ ነው ያለፍኩት በዛ ውስጥ ባላል አሁን ያለሁበት ቦታ እንደማልደስ በጣም እርግጠኛ ነኝ። ብዙ ልጆች ትልቅ እምቅ የሆነ ኃይል አላቸው ወይም ችሎታ አላቸው። ማንም ልጅ ማንም ህፃን ልጅ ታላቅ የሆነ እምቅ ችሎታ ወይ ፖቴንሻል አላቸው። ግን ይህንን ያላቸውን እምቅ ኃይል ሊጠቀሙ የሚችሉት የአምቺ የሆነ ሁኔታ ሲያገኙ ነው። ህንፃ በሚገነባበት ጊዜ ከህንፃው ዙሪያ የሚገነባ የኢንሰት እርካብ አለ ያስካ ሆልዲንግ ያ መዋከር ህንፃ እስከሚቆም ድረስ አብሮ ይቆማል እና ሕፃናቶች በተለይ ከተወረዱ እስከ ሶስት እስከ ስድስተኛ ክፍል ባለው ተከታታይ የሆነ ድጋፍ ልጆቹ ካገኙ ከዛ በኋላ ራሳቸውን በራሴ ዜም ማሳደግበት ያየሁት ኤክስፔሪየንስ ነው። ከዛ በኋላ ብዙ ነገር አይፈልጉም ልጆች ግን እታች ይሄ ኳሊቲ ታይም የሚባለው ከልጆች ጋር ማታ መጽሐፍ ማንበብ። እኛ ለምሳሌ ንባብ ባህል ብዙ የለንም፣ ባህላችን ውስጥ ብዙ ከማንበብ ጋር የተያያዘ አይደለም። ስለዚህ አሁን ግን ካላነበብን ብዙ ልጆቻችን እኛን ሊከተሉን አይችሉም። ወደድንም ጠላንም ጊዜያችንን መስዋዕት አድርገን ለልጆቹ እንዲያንቡ ማድረግ ሂሳብ እንዲሰሩ ማድረግ መደገፍ እና ራሳቸውን አውቀው ክሪቲካል ቲንከር ሆነው ማሰብ እስከሚችሉበት ደረጃ ከታች ጀምሮ ጥሩ ዘር ጥሩ መሬት ላይ ከተዘራ በደንብ ሊያብብ ይችላል፣ ትልቅ ሊሆን ይችላል። ጥሩ ዘር ግን ደህና ቦታ ላይ ካልተዘራ ደግሞ ሊቀጭጭ ይችላል። እና በጎበዝና በሰነፍ መካከል ያለው ልዩነት ለእኔ የድጋፍ ጉዳይ ነው። ምክንያቱም ማንም ሰው በቂ ድጋፍ ካገኘ ለማንም ሰው አያንስም። ተፈጥሮ የሰጠን ጭንቅላት በጣም ብዙ ነገር ስለማንጠቀምበት ነው እንጂ በጣም ብዙ አስተዋጽኦ አለው። እኔ የማያቸው ልጆች አሉ እጅግ በጣም ትልቅ ችሎታ ኖሯቸው ይህንን ነገር በማጣታቸው ብቻ መካከለኛ ሰው የሆኑ እነዚህ ልጆች የት ይደርሳሉ ያልኳቸው በሆነ አጋጣሚ አንድ ቦታ ሲሄድ አይቻቸው የዚህ ልጅ መጨረሻ ማየት እፈልጋለሁ እላለሁ። ለምንድነው እንደዚያ የምለው የልጁን ትንቅ ኃይል ስላወቅኩት ነው ግን የአምቅ ኃይል በደንብ ስላልተኮተኮተ እና በደንብ ቻናል ሆኖ ወደ ኃይልነት እንዲቀየር ስላልታገዘ አቨሬጅ የሆነ ልጅ በቅርብ ያለ ማቀው እና ባየሁት ቁጥር አዝናለሁ። ግን ምንም ማድረግ ስለማልችል በሐዘን ነው ማልፈው እና በእኔ ግምት ልጆች ምን የሚባል አንድ የትምህርት ጽንሰ ሀሳብ አለ። ዞን ኦፍ ፕሮክሲማል ዲቨሎፕመንት ይሉታል። ልጆች የአንደኛ ክፍል ሆነው መደመር የሚችሉ ልጆች መደመር የመቀነሱን እና ሌሎቹንም ነገሮች አስተው ለማወቅ የሚችሉበት አድማስ አለ። ይሄ የትምህርት አድማስ ማለት ነው። አንድ ልጅ እያንዳንዱ ልጅ የትምህርት አድማሱ ያንዳንዱ ጠበብ ያለ ነው፣ ያንዳንዱ ደግሞ ሰፋ ያለው። ያ ሊሰፍና ሊጠብ የሚችለው ዞኑ ከንክብካቤና ከኩትኳቶ ጋር የተያያዘ ነው። ስለዚህ ይሄ በጣም አስፈላጊ የሆነ ነገር ስለሆነ ተጨማሪ እርዳታ በምንም ታምር እንደማይግራንቶች ማናናቂ የለብንም። ልጆችን ማስጨነቅ በእርግጥ አስፈላጊ አይደለም፣ ግን ልጆችን እያበረታታን ሁልጊዜ አንጻራዊ ሳይሆን ቀና የሆነ አስት ብቻ ነው ለልጆች መስጠት የምንችለው። በተለይ ቤተሰቦች፣ እናትና አባት በምንም አይነት ለልጆች አንጻራዊ የሆነ ሊጎዳ የሚችሉ ቃላቶች ከአፋችን መውጣት የለበትም። ያንን ካደረግን ልጆቹም አይጠሉትም ይወዱታል። ውጤታማ እየሆኑ ሲሄዱት ደግሞ የበለጠ እየወደዱት ይሄዳሉ። ትምህርትን ልጆች ሊጠሉ የሚችሉት ለምንድን ነው? ውጤታማ አይደለንም ብለው ስለሚያምኑ ነው። እናም ተጨማሪ እርዳታ መስጠት ማለት ዋናው ምንድን ነው? ልጆቹን ማሳመኑ ላይ ነው። እንችላለን፣ ማረግ እንችላለን፣ አቅሙ አለኝ እንዲሉ ማረግ ካስቻለን ከማስተማር በላይ ነው። ማስተማር ሁለተኛ ነገር ነው። ግን ለዚህ ዝግጅት ሊዮቹን ማብቃት ግን ትክክለኛ የተጨማሪ እርዳታ ዋና ግብ ነው ብዬ ነው። የትምህርት ጊዜዎትን ካሳለፉባቸው ሀገሮች መካከል አውስትራሊያም ተጠቃሽ ነው። ነዋሪነቶ አሜሪካን ሀገር ቢሆንም በዜግነትም ደረጃ አውስትራሊያዊ ዜግነትንም የያዙ እዚህ ሀገርም ከፍተኛ ትምህርት ተቋማት የተማሩ ያስተማሩ ነዎት። የወደፊትስ እቅዶ ምን ይመስላል? አውስትራሊያን በተመለከተ ወደ አውስትራሊያ የመመለስ ትምህርት የማስተማር እቅድ አለት ወይ? ከአውስትራሊያ ጠቅልለው የወጡበትስ ምክንያቱ ምን ነበር? ከአውስትራሊያ የወጣ ነው፣ ገንዘብ ወይም ስራ ፍለጋ አይደለም። በአጋጣሚ የባለቤቴ እናት በካናዳ የዶክትሬት ተማሪ ነበረች እና በወቅቱ አንድ ልጃችን ሲድኒ ስትወለድ እሷን ለማየት መጥታል። በጣም እንደራቀ ራቀ ስለገመተች ወደዛ እንድንጠጋ ጥያቄ አቅርባለን። ጥያቄውን ተቀብለን በአጋጣሚ ግሪን ካርድ በጣም የሚባለው ሲወጣ ዲቪ የሚባለው አመልክተን እዛ አሸናፊ ስለሆነ ነው ወተ መሄድ ነው። ግን ስንሄድ አይተ ነው እንመለሳለን የሚል እንጂ እዛው እንቀራለን የሚል ሀሳብ አልነበረንም። ግን ያው የህይወት ነገር ሆኖ እዛ ከሄድም በኋላም ወደድ ነው እና ያው ሀያ አንድ አመት እንግዲህ እዛ ተቀመጠን ልጃችንም አሁን ክምና ትምህርት ለመጀመር በዝግጅት ላይ ትገኛለች። በሁለት ሺህ አስራ ሶስት እንደ ምዕራባውያን አቆጣጠር አንድ የትምህርት ተቋም በአሜሪካ ውስጥ ከፍተን ነበር። አሁን በጥሩ ሁኔታ በመስፋፋት አቴንስ፣ ኢትዮጵያ እዛም ስቴቶች፣ የተለያዩ ስቴቶች እንዲሁም እዚሁም አውስትራሊያ አሁን ሜልበርን ውስጥ በተጨማሪ እርዳታ ለመስጠት ጀምረናል ማለት ይቻላል። እንግዲህ በአገር ቤትም ለሚገኙ ተማሪዎች በቀጥታ ከአሜሪካ የሚተላለፉ ፕሮግራሞችን ከሪክለሙንም እንደዚሁ ዲጂታል ኮንቴንት እንዲኖረው የማድረግ እዛም ላሉ አስተማሪዎች ኦንላይን ማስተማሪ እንዲችሉ ወደ አራት መቶ የሚሆኑ አስተማሪዎች አሰልጥነናል። አራት መቶ ሚሊዮን ዩኒቨርሲቲ አስተማሪዎች መግባትና ማድረግ የሚፈልገው ነገር ቢኖር በግርቱ ጉዳይ በትምህርት ነው፣ እና በተቻለ መጠን ማንኛውንም ወገኖቻችንን በዚህ ውጭም ያሉትም ሆነ ሀገር ውስጥ ያሉት በቴክኖሎጂ የተቀነባበረ ትምህርት ለመስጠት ፍላጎቱም ዝግጅቱም አለ። እየሰራንበት ነው። ውጤቱን በቅርብ ጊዜ እናየዋለን። ሁለት የተለያዩ ዌብሳይቶች አሉ። እዛ ላይ ዲጂታል ኮንቴንቶች ወይም በኦንላይን እና በኦፍላይን ሰዎች ሊማሩባቸው የሚችሏቸው ትምህርቶችን እያዘጋጀ ነው። እንግዲህ አውስትራሊያም የመጀመሪያ ማዶክተር አድርገችና ነገር ስለሆነች እዚህም ያሉት ወገኖቻችን በትምህርት ረገድ አብረን የምንሰራበትን ነገሮች ካሉት ቤተሰቦችና ምሁራን ጋር አብሮ በቅንጅት የመስራት ቢያንስ ሀሳብ አለን። እንግዲህ በተግባር ለመተርጎም እንሞክራለን። ዶክተር ነጋ ወርቁ በማርሻል ዩኒቨርሲቲ የድህረ ምረቃ ፕሮፌሰር እንዲሁም የዶክተር ነጋ የትምህርት ማዕከል መስራች ከኤስቢኤስ የአማርኛው ቋንቋ ፕሮግራማችን ጋር ስለነበረን ቆይታ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ፣ አስተያየት ስጡ። ኤስቢኤስ አማርኛ በፌስቡክ